በአዲስ አበባ ከተማ ከባድ መኪኖች እንዳይንቀሳቀሱ መከልከሉን ተከትሎ በየአስፋልቱ ዳር ረዥም ሰልፍ ይዘው የቆሙ ከባድ መኪኖችን ማየት የተለመደ ሆኗል። ይህ በራሱ የትራፊክ ፍሰቱን እያስተጓጎለው እንደሆነ በተለያዩ ቦታዎች ተዘዋውረን ታዝበናል። በተለይም በጎሮ፣ እንዶዴ፣ ሰሚት ተብለው በሚጠሩ አካባቢዎች ችግሩ የከፋ ነው። በየጋራ መኖሪያ ቤቱ ጥጋ ጥግ የሚቆሙ ከባድ መኪኖችም በብዙ ሚሊዮን ብር የተሰራውን የጥርብ ድንጋይ ንጣፍ መንገዶችን ከጥቅም ውጭ እያደረጉት ይገኛሉ። በጉዳይ ላይ የተለያዩ የከባድ መኪና ባለንብረቶችና ሾፌሮችን አነጋግረናል። የሲኖ ባለቤት ነኝ። በዚህ ህግ ምክንያት አንደኛ መንግስት ነው ያመጣቸው። እንደኝ መኪናዎች መንግስት ካስገባ በኋላ እኛ ከመንግስት ወስደናል፣ ግማሽ በመክፈል ማለት ነው። በባንክ ዳ ከባንክ ጋራ መንግስት አያይዞን ማለት ነው። ባንክን በዚህ ጉዳይ ላይ ሄደን ስናነጋገር አይመለከተኝም አምጣ ገንዘባችንን የሚል ምላሽ ለሰጠን። ረዳቶች አሉ ከነ ቤተሰቦቻቸው። ሾፌሮች አሉ ከነ ቤተሰቦቻቸው። ባለሀብት አለ ገቢ የሚፈልግ ማለት ነው። ከሾፌሮቹ ያ ባለሀብትም ገቢ ይቆምበታል። ሌሊት ስንዘራ ዘረፋ አለ። አካል መጉደል አለ ሞት የሚያጋጥመው ሰው አለ። መንገዳችን በሌሊት ደግሞ የሚመች አይደለም። ለምን በየጉራንጉሩ ነው የምንገባው። ኤሌክትሪክ አለ። በኤሌክትሪክ መበጣጠስ አለ። ኤሌክትሪክ መያዝ አለ። በጭቃው መያዝ አለ። በዚህም ምክንያት ትልቅ ችግር ውስጥ ወድቀናል። ይሄ የከተማው ነው። ገጠር ውስጥ ስትሄድ አምራቾች አሉ፣ ጫኞች አሉ፣ ቤተሰብ ያላቸው በዚህ የሚተዳደሩ ሁላችንም በጋራ ተርበናል በአሁን ሰዓት ትልቅ ችግር ያለው የጸጥታ ችግርም አለ። እኛ ሌሊት ሂደን ምንደፋው ካራ ነው። በፕላን የተሰራ መንገድ የለም። እያፈረሰ ኤሌክትሪክ እየበጠሰ የተኛ ህዝብ ላይ እየወደቀ ነው ያለው። መኪና እኔ ሽፌር ነኝ። ስራ አቁሜ ቁጭ ያለው መኪናው በዚሁ ኬዝ ማለት ነው። የመንግስት ሰራተኛ የሚገባ ሁለት ሰዓት ላይ ነው። የበፊትቱ ህጋችን ግን ጠዋት ከ12 ተኩል እስከ 3 ሰዓት አንገባም ከተማ ውስጥ። ማታ የመንግስት ሰራተኛ የሚወጣው 11 ሰዓት ነው። እኛ ግን አስር ተኩል ቁመን ማታ 2 ሰዓት ነው የምንሄደው። ምንም የሚያገናኘን ነገር የለም። ይህ ሁን ተብሎ ሌላ ነገር ሊደረግ ረሃብ እንፍጃቸው ካልሆነ በስተቀር ምንም ከመንግስት ሰራተኛ መንገዱ የሚያጨናንቀው ጉዳይ የለም ኛ መንገድ። ስለዚህ መንግስት መፍትሄ ለስራት ስራ እንፍጠር ከማለት ይልቅ ተደራጅቶ ያለውን መበተም ማለት ነው። በዚህ ጉዳይ ላይ በአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ የመንገድ ትራፊክ ደንብ ማስከበር ቁጥጥር ዳይሬክተር አቶ ቢኒያም ጌታቸው አነጋግረናቸዋል። እሳቸው እንደሚሉት ከባድ ተሽከርካሪዎች በመከልከላቸው የትራፊክ ፍሰቱ መሻሻሉን በተደረገው ጥናት ተረጋግጠዋል ካሉ በኋላ የተወሰነ እንግዲህ ችግር ያለው የፀጥታ ችግር ነው የሚል ጥቆማ ነው የሰጠው። ሜቢ ያንን የፀጥታ ችግር እንግዲህ ከሚመለከተው የትራፊክ ፖሊስ ጋራ ጉዳዩን እናቀርባለንም ነገሩ ከሳምንት በፊትም በዚህ ጉዳይ ላይ ምን ላይ ደረሰ፣ ምንድነው ለውጡ፣ ምንድነው የሚያሰው እና ምንድነው የሚቀረው ነገር የሚል ግምገማ ተካሂዷል። በዛ ግምገማ መሰረት የተወሰነ ሀሳብ ወስደናል። ያንን ደረምት ንወሳለን እና የዚህ የስታ ጉዳይ የሚባለውንም ለሚመለከተው አካል የምናደርሰው ይሆናል ማለት ነው። ሁለተኛ ለጠየቁን ጥያቄ ያው ዞሮ ዞሮ እነሱ ባይንቀሳቀሱም መንገድ ላይ ቆመው ነው የሚውሉት፣ እና ፍሰቱ ላይ ያለን ተጽዕኖ ላይ ሲታያለ የሚለው እሱ እውነት ነው። እንግዲህ የከባድ ተሽከርካሪ ፓርኪንግን አስመልክቶ በአዲስ አበባ ከተማ ላይ የተዘጋጀ ነገር የለም። አሁን ሙሉ ለሙሉ እነሱንም ወደ ከተማ እንዳይገቡ አድርገን ደግሞ ብንከለክለው ችግሩ በጣም አግራቤትነ የሚሆንብን ና ሰዎቹ ላይ ሌላ ጫና ነው የምንፈጥርባቸው። ለዲብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም